ዶክተር ዘንጉ በቅርቡ ፒፕል ቱ ፒፕል በተባለ አንድ የኢትዮጵያውያን ሕክምና ባለሙያዎች ያሉበት የሳይንስ ጉባኤያቸው ላይ ያቀረቡትን ጥናት ብናይ በኢትዮጵያ ዛሬ በዋናነት በሰዎች ህልፈትና ህመም የሚዳርጉ ሀምሳ ዋና ዋና የበሽታ አይነቶችን ተመልክተዋል። ከዚህ ቀደም ከምናውቃቸው ተደጋግሞ ከሚነሱት የተለወጠ ነገር የተመለከቱ ይመስለኛል። አስር ዋና ዋናዎቹ የሚባሉትን ብንመለከት ኢንፍሉዌንዛ ወይም ጉንፋን መሰል ነገር ግን አደገኛ የበሽታ አይነት የሳምባ ምች ሆም በልማድ መጀመሪያ ላይ እናገኛለን። ተቅማጥን እናያለን። አንድ የልብ በሽታ አይነትን ያነሳሉ እርስ 50 ነው ያስቀምጠው። ይህን ለማጥናት ምክንያት ያለው ይመስለኛል። በተለይ ከመሰራጭ አሁን እንግዲህ አሉላ በዛ ኮንፈረንስ ላይ ባቀረብኩት የጥናት ጽሑፍ ላይ ለማየት የሞከርኩት ወይም ማሳየት የፈለኩት ነገር ቢኖር ነው በአብዛኛው የጣም ችግሮች አንደኛው ተላላፊ በሽታዎች ናቸው፣ ሁለተኛው ተላላፊ ያልሆኑ በሽታዎች በአብዛኛው በሰብሳራን አፍሪካ እና ኢትዮጵያን ጨምሮ እና ባላደጉ በሚባሉት ሀገራት ከፍተኛ ደረጃ ለሞት የሚዳርገው የተላላፊ በሽታ ነው ተብሎ ነው የሚታሰበው። አዎ፣ በእርግጥም የተላላፊ በሽታ አሁን በጠቀስከው ቻርት፣ የዓለም ጤና ጥበቃ ድርጅት ያወጣው ቻርት ተቀረሱት እዚያ ላይ የመጀመሪያ ተብሎ የቀረበው ኢንፍሉዌንዛ እና የሳምባ ግን ደግሞ በዚሁ ሀምሳ ገዳይ ተብሎ በተጠቀሱት ህመሞች መካከል ከዴሜ ጋራ ወይም ደግሞ ከዘረመል መዛባት ጋራ የተያዙ ችግሮች አሉ። ስለዚህ እነዚህ ከዘረመል መዛባት ጋራ በተያያዘ የሚመጡ የጤና እክሎች ሀምሳ ውስጥ የሚካተቱ ከሆነ በዚህ በዘረመል መዛባት ምክንያት ለሚመጡ ችግሮች ትኩረት መስጠት ያስፈልጋል ማለት ነው። እና ያንን ትኩረት ይዤ ነው ወደ አገሬ የተመለስኩት። ከሚኖሩበት ከሆላንድ በአብዛኛው የኖርኩት አውሮፓ ውስጥ ነው። እዛው ነው የተማርኩትን ምርምርም ሳደርግ የቆየሁት እዛ ነው። እና ወደዚህ ስመለስ ለመጀመሪያ ለመመለሻ ምክንያት የነበረው እነዚህ ነገሮች እየጨመሩ እየጨመሩ መምጣታቸው ነን ኮሚኒካብል የሆኑት በሽታዎች ወይም ተላላፊ ያልሆኑት በሽታዎች እየጨመሩ መምጣታቸው አብዛኛዎቹ ደግሞ ከደን የመዛባት ጋር የተያዙ መሆናቸው በእነዚህ ላይ ጥልቅ የሆነ ምርምር አለመደረጉ፣ የላቦራቶሪ ምርመራ ሲጠየቅ በእነዚህ ላይ ምንም አይነት የላቦራቶሪ መጠይቅ መጠየቅ የማይደረግ ነው የነበረው። ምክንያቱም በተለያዩ ጊዜያት ቤተሰብ ሊጠይቅ በመጣው ቁጥር ከጥቁር አንበሳና ከሌሎች ሆስፒታሎች ጋር ካሉ ከሚሰሩ ባልደረቦቼ ጋራ እዋይ ነበር፣ ዛም ትምህርት እሰጥ ነበር፣ ሌክቸር ነበር፣ ወዛም በማድረጋቸው ምክክሮችና ውይይቶች ያየሁት ያንን ስለነበር ለዛ ነው እንግዲህ፣ ይሄን ላይ እዚህ ላይ ትኩረት መሰጠት አለበት። በዘረመል መዛባት ምክንያት የሚመጡ በሽታዎች ትልቅ እናላቸው እና እዚህ ላይ ትኩረት መሰጠት እንዳለበት ለማመላከት ጭምር ነው እዛ ኮንፈረንስ ላይ ይሄን ነገር ያቀረቡ። መልካም። ይሄ በቀጥታ ወደ እናንተ አገልግሎት ይወስድናል። ላብራቶራችሁ ወደሚሰጣቸው አገልግሎቶች እንለፍ። እርስዎ አሁን በአገልግሎት ዘርፍ ይሰማሩ እንጂ የጥናትና የምርምር ስራ ውስጥ ነው ረጅም ዕድሜ ያሳለፉት። ዛሬ በምርመራ ለማረጋገጥ በዘረመል አማካኝነት ወይም በዘር ሐረግ የምንወርሳቸውን በሽታዎች ለማረጋገጥ የሚቻልበትን የምርመራ አይነት ጨምሮ በላብራቶሪያችሁ ምን አይነት የምርመራ አይነቶች ይካሄዳሉ? ይህ አገልግሎት በሌለበት አገልግሎቱ ባልነበረበት ወይም ከዚህ ቀደም የሚሆን አሁን በሌላ በምን መንገድ ይረጋገጣሉ? እነህ የህመም አይነቶች የሚረጋገጥበት መንገድ ካለም እስኪ እሱን ደግሞ ያስረግ። እንግዲህ በዘረመል ብልሽት ወይም በዘረመል መዛባት የተነሳ ሊመጡ የሚችሉ በሽታዎች ወይም የጤና እክሎች ብዙ ናቸው። በጣም በጣም ብዙ ናቸው። በአሁኑ ሰዓት ላይ እንዲያውም ኢቨንጂኖም ፕሮጀክት ካለቀ በኋላ የሚያሙንን በሽታዎች ጠቅላላ ከዘረመል ነገር ጋር ማያያዝ እየተቻለ እየመጣ ነው። ለራስ ምታትም የዘረመል ምክንያት አለው። ለሆድ ቁርጠትም የዘረመል ምክንያት አለው። ለልብ ድካምም የዘረመል ምክንያት አለው። ለሰውነት ጡንቻ አለመሳሳል፣ አለመነቃቃት ምክንያት አለው። የነርቭ ብልሽት ምክንያቱ ከዘረመል መዛባት ጋር መገናኘት ይችላል። በአብዛኛው በሽታ የሚባለው ነገር በአጠቃላይ ከዘረመል ጋር ሊያያዝ የሚችልበትን ሁኔታ እያስቀመጡ ናቸው ያሉት ሳይንቲስቶች ስለዚህ ዘረመል ሲቀየር በዘረመል ላይ ለውጥ በሚታይበት ጊዜ የሚመጡ ችግሮች እንዳሉ ምናቅ ከሆነ እና ቅድም እንደተናገርኩት እያንዳንዱ ሕዋሳችን ዘረመል ይዞ የሚሄድ ከሆነ ሕዋሱን ፈተን ከውስጡ ዘረመል የሚባለውን ነገር አውጥተን እዛ ላይ ተካሄዶ የነበረ ወይም ደግሞ እየተካሄደ ያለ ወይም ደግሞ ወደፊት ሊካሄድ የሚችል የዘረመል ለውጥ አለ ወይ ብለን መፈተሽ እስከቻልን ድረስ ለጤና እክሉ ምክንያት ምን እንደሆነ መናገር እንችላለን ማለት ነው። ለምሳሌ የተለያዩ የካንሰር አጋጣሚዎች አሉ። የጡት ካንሰር፣ የማህፀን ካንሰር፣ የትልቁ አንጀት ካንሰር ለምሳሌ መጥቀስ ቢቻል ማለት ነው። እነዚህ በዘረመል መበላሸት የተነሳ የሚመጡ ናቸው። ወይም ደግሞ ዘረመል አንዳንዴ ሲታመም ራሱን የሚያክምበት ችሎታዎች አሉ። ያ ራሱን የማከም ችሎታውንም የሚያጣበት ጊዜ አለ። ጡት ካንሰርን በአብዛኛው የሚያመጡት የባህሪ ገላጭ ቅንጣት የምንላቸው ወይም ጂን የምላቸው ከዚህ ጋር የተያያዙ ናቸው እና እነሱን በማየት በታካሚው ላይ ያለውን የጤና እክል ምንድን ነው ያመጣው ብለን ማየት እንችላለን። ስለዚህ ወደኛ ጋር የተለያዩ ታካሚዎች ይላካሉ ከታካሚዎቹ ላይ የደም ናሙና ወይም ደግሞ የህዋስ ናሙና ልንወስድ እንችላለን እና ከወሰድነው የደም ናሙና የህዋስ ናሙና በመነሳት ከውስጡ ያለውን ዘረመል አውጥተን ዘረመሉ ላይ ምን አይነት ለውጥ ተካሄደ ወይም ተካሄዷል ብለን አይተን ለዛ የጤና እክል መንስኤው ይሄ ሊሆን ይችላል፣ መፍትሄውም ይሄ ሊሆን ይችላል። መፍትሄም ከሌለው በምክር ደረጃ የዚያን ታካሚ የህይወት ኳሊቲ ወይም የህይወት ጥራት ማሻሻል የሚቻልበትን የምክር አገልግሎት መስጠት እንችላለን። ስለዚህ እንደዚህ አይነት ነው ፕሮሰሱ የሚሄደው። ከዛ ውጭ ደግሞ ያልተወለዱ ልጆች ወይም ፅንስ ላይ የተፈጠረ የዘረበለመሳ መዛባት ካለ ያንን ማሳየት እንችላለን። ያንን እስከ ዛሬ ድረስ ይሄ ነገር እስከሚጀምርበት፣ የኛ ላቦራቶሪ እስከሚጀምርበት ድረስ ይደረግ የነበረው ምንድን ነው የፅንሱን ሁኔታ በአልትራ ሳውንድ በማየት ማለት ነው የሚወሰን የነበረው ግን በአልትራሳውንድ አይተን መወሰን የምንችልበት እርግጠኝነት ከሰላሳ እስከ ሰባ ፐርሰንት ነው ማለት ከሰላሳ እስከ ሰባ ፐርሰንት ልንሳሳት እንችላለን ማለት ነው። እርግጠኝነታችን ያንያል። አሁን ግን የዘረመል ምርመራ በመደረጉ ምክንያት ያንን ስህተቱን ወደ ዘጠና ዘጠና አምስት ፐርሰንት እንዲቀንስ ማድረግ ይቻላል ማለት ነው። እና አንዳንድ ጊዜ እንዲያውም ኦልሞስት እስከ መቶ ፐርሰንት፣ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት። በእኛ ጠራር ሁል ጊዜ መቶ አይባልም። ስለዚህ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት እርግጠኝነት መናገር የምንችለው የጤና እክል መኖሩን ማሳየት እንችላለን።